በርካታ ሰዎች የወሲብ ግንኙነትን ሲፈጽሙ እነዚህን መሰረታዊ የወሲብ ዘዴዎችን ባለማወቃቸው የተነሳ በግንኙነት ጊዜ ከተቃራኒ ጾታቸው ጋር ያለመጣጣም ያለመናበብና በግንኙነቱም ደስተኛ እንዳይሆኑ ያደርጋቸዋል። የወሲብ ግንኙነት በምትፈጽሙበት ጊዜ ወሲባችሁ እጅግ በጣም አስደሳችና የማይረሳ እንዲሆን ከፈለጋችሁ እነዚህን መሰረታዊ የወሲብ አደራረግ ዘዴዎችን ልታውቋቸው ይገባል። ወሲባችንን እጅግ በጣም ጣፋጭና አስደሳች የሚያደርጉልን እነዚህ መሰረታዊ ነገሮች ምንድን ናቸው? የሚሉትን በዶክተር ዮናስ ቁጥር ሁለት የዩቲዩብ ቻናል ላይ ዝርዝር ሀሳቡን አስፍሬላችኋለሁ። የዩቲዩብ ቻናልን ሊንክ ፕሮፋይል ውስጥ ገብታችሁ በምታዩት የዩቲዩብ ምልክት በቀጥታ በመግባት የዚህን መረጃ ሙሉ ዝርዝር ልታደምጡት ትችላላችሁ።